ለስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ባለፉት ክፍለ ጊዜያት የጠበቀን እግዚአብሔር አምላካችን እነሆ ለዘላለም ታማኝ ነው፣ ዙፋኑም ለዘላለም የጸና ነው። በያለንበት ስፍራ እግዚአብሔር አምላካችን ሳይቶይን ሳይንቀን እያንዳንዳችንን ጠብቆን እንደገና ደግሞ በቃሉ ማዕድ ፊት ሁላችንንም ሰብስቦናል። እግዚአብሔር አምላካችን በምሕረት እጆቹ ደግፎን ለዚህች ለተወደደች ሰዓት ደግሞ እንድንበቃ በቃ ፈቃዱ ሆኗል። እንደምናመሻችሁ፣ በጌታ የተወደዳችሁ ክብራን አድማጮቼ እግዚአብሔር አምላካችን ምሕረቱን በእውነት አስፍቶልናል። አምላካችን በእውነትም አምላክ ነው። አዎ ድንቅ የዘላለም አምላክ አሌሉያ። ንጉሥ የሆንክ የእግዚአብሔር ልጅ ኢየሱስ ክርስቶስ እናመሰግንሃለን። አቻም እኩያም ተመሳሳይም አልተገኘልህም። እግዚአብሔር አምላካችንናም አባታችን ሆይ፣ እነሆ ቀበቶ በሰው ወገብ እንደሚጣበቅ እኛን ደካሞቹን ልጆችንና ሕዝብን ካንተ ጋር አጣብቀ በዘመናት ሁሉ ውስጥ ሳትጥለን ለጠላት ማሳልፈ ሳትሰጠን ተሸከምከን፣ አገዝከን፣ ረዳህን። በፊት ለፊት እግዚአብሔር ወይን ቆም ዘንድ የማን በቃ ሰዎች ሆነን ሳለን በልጅ በጌታ በኢየሱስ ክርስቶስ ውስጥ ስላየህንና ስለ ታደግከን እናመሰግንሃለን። ምላሶቻችን ከናፍርቶቻችን፣ የአንተን ታላቅነት፣ የአንተን አባትነት እነሆ እግዚአብሔር አባቴና አምላኬ ሆይ፣ ገላልጦ ተናግረው ሊጨርሱት አይችሉም። እግዚአብሔር ሆይ ቃላቶች ያጥሩን አላንተን ለመግለጥ ዛሬም ደግሞ እንደ ፍቅርህ ብዛት እንደ ቸርነትህም ብዛት እግዚአብሔር አምላካችን ሆይ ልትገናኘን ወደህና ፈቅደ በቃል አማካኝነት በዚህ በራዲዮ ሞገድ እነሆ እግዚአብሔር ሆይ ወደ ልባችን ይመጣል። እግዚአብሔር ሆይ እኔንም ወገኖቼንም በቃል ሳትሰራች እቺ ሌሊት አትንጋ። በዚህች ሌሊት እግዚአብሔር አምላካችን ሆይ ቁርበታችን ባረፈበት ባልጋችን ላይ በያለንበት ስፍራ በተለያየ ዐይነት ሁኔታ ውስጥም እንኳን የተገኘን ብንሆንም አምላኬ ሆይ ጣትህ ሳታገኝን የዘላለም አምላክ ሆይ በዚህ ሰዓት ደግሞ አስተማሪውን ጌታ መንፈስ ቅዱስን ልከ ተናገረን ማወቅ የሚገባንን እንኖርበት ዘንድ እግዚአብሔሩ የሚያስፈልገንን መንፈሳዊ ስንቅን ደግሞ ኖ በመንፈሳዊ ኮረጆአችን ውስጥ እንድሰንቅልን እንለምንሃለን። ብዙ ውጣ ውረዶች ቢኖሩም ብዙ እንቅፋት ቢኖርም፣ እግዚአብሔር አባቴና አምላኬ የልጅን የጌታ የኢየሱስ ክርስቶስን የመስቀል ፍቅር ፊት ለፊት እያየን መራመድ እንድንችል አሁኑኑ ከፊት ለፊታችን እንድትቀድመን አሳልፈን፣ ሁሉንም ለአንተ እንሰጣለን። ስለ ሰማህን፣ ሁሌም ስለምሰማን እጅግ አድርገን እናከብረሃለን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ባከበርከው በአንድ ልጅ ስም አሜን። ውድ አድማጮቼ፣ ባለፈው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘጸአት ምዕራፍ 25 ታላላቅ ቁም ነገሮችን ስንመለከት ነበረ። አዎ ወደ መጨረሻ ላይ ስለ ታቦት ስንመለከት ነበረ። ታቦት ከውስጥም ከውጪም በወርቅ የተለበጠ ሳጥን መሆኑን የሚሠራውም ከግራር እንጨት መሆኑን ጠቃክሰን ነበረ ታቦቱ የኢየሱስ ክርስቶስን ስብዕናና አምላክነት እንደሚወክል ኢየሱስ ክርስቶስ በሥጋ እየተገለጠ አምላክ መሆኑን አምላክነቱ በወርቁ ሲመሰል ሥጋ መልበሱ ደግሞ በእንጨቱ እንደሚመሰልም ነው አንድ በአንድ መጠቃቀሳችን የሚታወስ ነው። ታቦቱ የእንጨት ሳጥን ሊባል አይችልም፣ ምክንያቱም የወርቅ ም ሳጥን ጭምር ነውና ካለ በኋላ በሌላ በኩል ደግሟል በሌላ በኩል ደግሞ የወርቅ ሳጥን ሊባል አይችልም ታቦቱ ምክንያቱም የእንጨትም ነውና ወርቁና እንጨቱ ኢየሱስ ክርስቶስ ሰውም አምላክም ለመሆኑ ዐይነተኛ ምሳሌዎች ናቸው ሁለቱ በፍጹም አይዋሃዱም ብለን ይህንን ትምህርት ሰፋ አድርገን መመልከታችን የሚታወስ ነው እግዚአብሔር ለዘላለም እየተመሰገነ ይሁን። የቃል ኪዳኑ ጽላት የክርስቶስን ንጉሥነት እንደሚያሳይም ንጉሥ ሆኖ ተወልዶ፣ ንጉሥ ሆኖ መኖሩን፣ ንጉሥ ሆኖ መሞቱን፣ ንጉሥ ሆኖ ከሞት መነሣቱንና ንጉሥ ሆኖ እንደ ገና ወደዚህ ምድር እንደሚመጣም መመልከታችን ይታወሳል። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጻፊያ ደብተሮቻችሁንና እርሳሶቻችሁን እስክታዘጋጁ ድረስ በዚህ አጭር ሙዚቃ አብረን እንቆያለን ወገኖች። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዘላለም ዓመታት ጀምሮ በዚህ ምድር ላይ እስከሚነግሥበት ጊዜ ድረስ የእግዚአብሔር ዕቅድ ወደፊት እየገሰገሰ ነው። ይቺ ዓለም ንጉሥ ያስፈልጋታል አይመስላችሁም? ን እኔና እናንተ ስለ ተስማማን ብቻ ሳይሆን የእግዚአብሔርን የጊዜ ሰሌዳ የእግዚአብሔርን ዕቅድ ማንም ሰው ደግሞ አያፋልሰውም፣ አያፈርሰውም። አዎ ይቺ ዓለም እውነተኛ ንጉሥ ያስፈልጋታል። አንድ ቀን ጌታ ኢየሱስ ክርስቶስ የንጉሶች ንጉሥ የጌቶች ጌታ ሆኖ ይመጣል፣ ይነግሣል። ሃሌሉያ! መናው የተቀመጠበት መሶብ ስለ ክርስቶስ ነቢይነት እንደሚያመለክትም መመልከታችን ይታወሳል። በዮሐንስ ስድስት ቁጥር ሠላሳ ሁለት ኢየሱስ ክርስቶስ እንዲህ አለ፣ እውነት እውነት እላችኋለሁ፣ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም ሲል ተናገረ። ኢየሱስ ክርስቶስ ለዓለም የሚሆን የእግዚአብሔር መልእክትም ነው። ልብ በሉ። ኢየሱስ ክርስቶስ መድኃኒ ዓለም ለዓለም ሁሉ የሚሆን የእግዚአብሔር መልእክት ነው። እርሱ አዎ፣ የእግዚአብሔር ቃል ነውና አልፋና ኦሜጋ ነው። እርሱ ለሰዎች የተሰጠ የመጨረሻው የእግዚአብሔር መልእክት ነው። የበቀለች የአሮን በትር የሚለው በቁጥር 22 ውስጥ እንደምንመለከተው ማለቴ ነው ዘጸአት ምዕራፍ 25 ቁጥር 22 ውስጥ እንደተመለከት ነው የበቀለች አሮን በትር የሚለው የክርስቶስን ክህነት ነው የሚያመለክተው። ፈጠን ፈጠን እያላችሁ ነጥቦቹን ያዙ። የበቀለች የአሮን በትር የሚለው የክርስቶስን ክህነት ያመለክታል። ነቢይ እግዚአብሔርን ወክሎ ለሰው ይናገራል። ይህንን እናውቃለን፣ አይደለም እንዴ? ጌታ መንፈስ ቅዱስ ብዙ ጊዜ ደግሞ ደጋግሞ አስተምሮናል። ነቢይ እግዚአብሔርን ወክሎ ለሰዎች ይናገራል። ካህን ግን ሰውን ወክሎ ለእግዚአብሔር ይናገራል። እንደ ካህንነቱ ክርስቶስ ራሱን ሰጠ። እንደ ካህንነቱ ወደ ሰማይ ገባ። አሁን እንኳን ቢሆን በሰማያት በእግዚአብሔር ቀኝ ቆሞ ነው ያለው። አምላክም ሰውም የሆነው ኢየሱስ ክርስቶስ ከሞት ተነሣ እስካሁኗ ሰዓት ድረስ እርሱ ዐይነተኛ የትንሣኤ ምሳሌ ነው። የፋሲካ ዕለት የምንበላው ዶሮና እንቁላል፣ ሁሉ የሚታረደው በግና ሌላ ሌላውም ነገር ስለ ክርስቶስ ትንሣኤ የሚናገረው አንዳች ነገር የለውም። የበቀለች የአሮን በትር ግን ስለ ትንሣኤው ብዙ የምታመላክተው ነገር አላት። የደረቀች በትር ብትሆንም እንደገና አለም ልማለች፣ እንደገና በቅላለች። እንግዲህ ታቦቱ ክርስቶስ ነቢይ ካህንና ንጉሥ መሆኑን ያመለክታል። ልብ በሉ። ታቦቱ ክርስቶስ ነቢይ ካህንና ንጉሥ መሆኑን ያመለክታል ማለት ነው። ቃል ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን ምን አደረገን አየን ይላል ዮሐንስ ምዕራፍ አንድ ቁጥር አሥራ አራትን ጊዜ ሲኖራችሁ ተመልከቱ። የስርየት መክደኛው ያለው ከታቦቱ በላይ ነው። ልብ በሉ። የስሬት መክደኛው ያለው ከታቦቱ በላይ ነው። በአሰራሩ ከሌሎች ቁሳቁሶች ሁሉ የተለየ ነው። የተሠራው ከንጹሕ ወርቅ ሲሆን ግራና ቀኞ ነው። ኪሩቤል በክንፋቸው ይጋርዱታል። ሊቀ ካህኑ የመሥዋዕቱን ደም የሚረጨው እዚህ ስፍራ ነው። የስሬት መክደኛ ያደረገውም ደሙ ነው። ይህም ደግሞ የክርስቶስ ቤዛነት ሥራ ምሳሌ ነው። ከሞቱ በኋላ ክርስቶስ ደሙን በሰማይ አቅርቧል። ጴጥሮስ ስለ ክርስቶስ ደም ሲናገር የከበረ ይለዋል። አንደኛ ጴጥሮስ ምዕራፍ አንድ ቁጥር 18ና 19ን ተመልከቱ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና ድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደ ተዋጃችሁ ምን ታደርጋላችሁ? ይላል ታውቃላችሁ ይለናል። የክርስቶስ ደም ከወርቅ ወይም ከብር ይልቅ የከበረ ነው። አዎ ለዘላለምም የከበረ ነው። ዋጋው ወረደ ዋጋው ከፍ አለ ብለን የምንሳቀቅበት ምንም ነገር የለም። ለዘላለም የከበረ እየተደላደለ ነው። አቻም እኩያም የለውም፣ አምሳያም የለውም። በሰማይ ውስጥ በጣም የከበረ ነገር ቢኖር ክርስቶስ ለሰዎች ያፈሰሰው ክቡሩ ደሙ ነው። ሃሌሉያ! ወደ ሰማይ ሲገባ ደሙን ሰጠ። የእግዚአብሔር ዙፋን የምሕረት ዙፋን የሆነልንም በዚህ ምክንያት ነው። ወገኖቼ ዛሬ ወደ እግዚአብሔር መቅረብ የቻልነው እኔና እናንተ ታላቁ ሊቀ ካህናችን ኢየሱስ ክርስቶስ ደሙን የኀጢአታችን መሥዋዕት አድርጎ በማቅረቡ ነው። ዕብራውያን ምዕራፍ አራት ከቁጥር 14 እስከ 16 እንዲህ በማለት ያሳስበናል እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ጸንተን ሃይማኖታችንን ምን እናድርግ ይላል እንጠብቅ ይላል ከኀጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ምን እናድርግ ይለናል? እንቅረብ ይለናል። አዎ በእምነት ወደ ጸጋው ዙፋኑ እንቅረብ ይላል። እኔና እናንተ ወገኖቼ ወደ እግዚአብሔር መቅረብ የምንችለው በሰማያት ባለው በታላቁ ሊቀ ካህናችን አማካይነት ነው፣ በኢየሱስ ክርስቶስ፣ በመድኃኔ ዓለም በልጁ፣ አዎ በጌታ በኢየሱስ በእግዚአብሔር ቀኝ ያለው ሕያው ማን ነው? ክርስቶስ ነው። በእርሱም ምሕረትንና እርዳታን እናገኛለን። ብዙ ክርስቲያኖች ዛሬ ዛሬ ስንመለከት ውጊያውን ብቻቸውን ለመዋጋት ይሞክራሉ። ይነድፋሉ። የጦሩን ስልት ግን አያውቁም። ምን መያዝ እንዳለባቸው ግን አያውቁም። ወዴት እንደሚተኩሱ አያውቁም። ማንን እንደሚመቱ አያውቁም። አወጣጣቸውን እንዴት እንደሆነ፣ አገባባቸውን አያውቁም። ሁልጊዜ ለጠላት የተጋለጡ ናቸው። ለጠላትም ዘዴ ደግሞ ብልሆች አይደሉም። የሕይወትን ውጣ ውረድ ብቻቸውን ሊጋፈጡት ይሞክራሉ። ወዳጆቼ እኔና እናንተ አቅም የለንም፣ ይህንን እንረዳ። አዎ እኔና እናንተ አቅም የለንም። መለኮታዊ እርዳታ ያስፈልገናል። እንዲህም ሆኖ ግን የክርስቶስ እርዳታ እንደማያስፈልገን አይነት እንሆናለን። ጳውሎስ ለኤፌሶን ክርስቲያኖች ክርስቶስን ከሙታን ያስነሳው ታላቅ ኃይል በእነርሱ ውስጥ እንዲሠራ ይጸልይላቸዋል። ጊዜ ሲኖራችሁ ኤፌሶን ምዕራፍ አንድ ቁጥር አሥራ ዘጠኝና ሀያን ተመልከቱም። ዛሬ ግን ወገኖቼ ያ ኃይል በእኔና በእናንተ ማለትም በአማኞች ሕይወት ሲሠራ የምንመለከተው በጣም እጅጉን በጥቂቱ ነው። በእግዚአብሔር ቀኝ ያለ ሊቀ ካህናት ስላለን ያንን ኃይል በእምነት አሁኑኑ መቀበል መቻል አለብን ለጠላት ራሳችንን አሳልፈን ባንሰጥ መልካም ነው የውጊያውን ስልት ኢየሱስ ክርስቶስ መድኃኔ ዓለም ያስተምረናል ለእኔና ለእናንተ ኑሮ ኢየሱስ ክርስቶስ ሊቀ ካህናችን በሰማያት ሆኖ ዕቅዱን ያወጣልናል አዎ የእርሱ ዕቅድ የሚፈርስ ዕቅድ አይደለም በዚህ ብትዘምቱ ጠላትን ትማርካላችሁ በዚህ ብትሄዱ ደግሞ አዎ ትጠቃላችሁ የሚል ቅድ የለውም። ኢየሱስ ክርስቶስ አንድና አንድ ቅድ ብቻ አለው። ኢየሱስ ክርስቶስ መድኃኔ ዓለም በአባቱ ቀኝ ሆኖ ስለ እኔና ስለ እናንተ ይዋጋል፣ ይማልዳል። በዚህ መቅደስ የሚያገለግል ሊቀ ካህን ወደ ቅድስተ ቅዱሳን ገብቶ ደሙን በስርየት መግደኛ ላይ ይረጭና ይወጣል። ሊቀ ካህናችን ኢየሱስ ግን ደሙን መሥዋዕት አድርጎ ካቀረበ በኋላ በእግዚአብሔር ቀኝ ተቀምጧል። በዚህ ምድር ሞት በሰማይ ግን ለዘላለም ያው ሆኖ ይኖራል። ዘወትር ከእርሱ ጋር መገናኘት አለብን። በዚህ ዕለት በጸሎት ከእርሱ ጋር ወገኔ ሆይ ተገናኝተ ይሆንን? እስካሁን በቅድስተ ቅዱሳን ውስጥ ስላሉት ነገሮች ማለት ስለ ታቦቱና ስለ ምሕረት መክደኛው ተመልክተናል። አሁን ደግሞ በመቅደሱ ውስጥ ስላሉት ሌሎች ነገሮች እንመለከታለን። እስቲ አሁን እቀጥላ አድርገን ስለ ገጹ ኅብስት አብረን እንመልከት። የገጽ ህብስት በመቅደሱ ውስጥ ሦስት ነገሮች አሉ። አንደኛ እርሱም የወርቅ መቅረዝ፣ ፈጠን ፈጠን በሉ፣ የወርቅ መቅረዝ። ሁለተኛ የገጽ ህብስት ያለበት ገበታ ወይም ጠረጴዛ፣ የገጽ ህብስት ያለበት ገበታ ወይም ጠረጴዛ፣ እንዲሁም በሦስተኛ ደረጃ ደግሞ የዕጣን መሠዊያ ናቸው። የዕጣን መሠዊያ ናቸው። የወርቅ መቅረዝ፣ የገጽ ብስት ያለበት ገበታ፣ የዕጣን መሠዊያ ናቸው። መቅደስ የአምልኮ ስፍራ ነው። የወርቁ መቅረዝ ልብ በሉ። የወርቁ መቅረዝ የክርስቶስ ምሳሌ ከሆኑ ነገሮች አንዱ ነው። የገጽ ብስት ክርስቶስ የሕይወት እንጀራ እንደሆነ ይናገራል። ተመልከቱ፣ ዝርዝር ሁኔታውን የወርቁ መቅረዝ የክርስቶስ ምሳሌ ከሆኑ ነገሮች አንዱ ነው። የክርስቶስ ምሳሌ ከሆኑ ነገሮች አንዱ ነው። የገጽ ብስት ደግሞ የገጽ ብስት ደግሞ ክርስቶስ የሕይወት እንጀራ እንደሆነ ያመለክታል ወይም ደግሞ ይናገራል። የጣኑ መሠዊያ በሦስተኛ ደረጃ የተመለከትነው ማለት ነው። የጣኑ መሠዊያ ስለ ጸሎት ስለ ጸሎት ታላቁ ሊቀ ካህናችን ዛሬም እየማለደልን እንደሆነና በእርሱ በኩል ጸሎታችን ወደ እግዚአብሔር እንደሚደርስ ያመለክታል። የጣኑ መሠዊያ ታላቁ ሊቀ ካህናችን ኢየሱስ ክርስቶስ ዛሬም እየማለደልን እንደሆነና በእርሱ በኩል ጸሎታችን ወደ እግዚአብሔር እንደሚደርስ ያመለክታል። የገጽ ብስት ያለበት ገበታ ላይ አስራ ሁለት ብስቶች አሉ። እያንዳንዱ ህብስት የእስራኤልን ነገድ ይወክላል። ቁጥር 23 ርዝመቱ ሁለት ክንድ ወርዱም አንድ ክንድ ቁመቱ አንድ ክንድ ተኩል የሆነ ገበታ ከግራር እንጨት ሥራ ይለዋል። የገጽ ብስቱ ገበታ ርዝመት የቃል ኪዳኑን ታቦት ያክል ነበረ። ቁጥር 24 በጥሩም ወርቅ ትለብጠዋለ፣ በዙሪያውም የወርቅ አክሊል አድርግለት ይላል። የወርቁ አክሊል ህብስቶቹ ከገበታው ላይ እንዳይወድቁ ይረዳል። ቁጥር 25ና 26ን ተመልከቱ። በዙሪያውም አንድ ጋት የሚያክል ክፈፋ አድርግለት፣ የወርቅም አክሊል በክፈፉ ዙሪያ አድርግለት፣ አራትም የወርቅ ቀለበቶች አድርግለት፣ ቀለበቶቹም አራቱ እግሮች ባሉበት በአራቱ ማዕዘኖች አድርግ ይላል። እስራኤላውያን በምድረ በዳ እየተጓዙ ስለ ነበር ከቦታ ቦታ ተሸክመው ለመጓዝ እንዲያመቻቸው ገበታው ቀለበቶች እንዲኖሩት አስፈለገ። የሚሸከሙትም ካህናቱ ናቸው። ቁጥር 29 እና 30 ለማፍሰሻም የሚሆኑ ዘንድ ወጪቶቿን ጭልፋዎቿንም መቅጃዎቿንም ጽዋዎቿንም አድርግ። እነርሱንም ከጥሩ ወርቅ አድርጋቸው። በገበታም ላይ የገጽ ብስቱን ሁልጊዜ በፊቴ ታደርጋለህ ይላል። ህብስቱ ቀደም ብለን እንደተነጋገርነው የክርስቶስ ምሳሌ ነው። የገጽ ብስት ገበታ ስለ ብዙ ነገሮች ያመለክታል። ከእነዚህም ጥቂቶች እግዚአብሔር መጋቢና ፍጥረትን አጽንቶ ያቆመ መሆኑን ስለ ልግስናውና ስለ ስጦታው ናቸው። የገጽ ብስት ገበታ የደህንነት ገበታ ነው። ልብ በሉ። የገጽ ብስት ገበታ የደህንነት ገበታ ነው። ስለ ንጉሡ ልጅ ሰርግ ጌታችን በማቴዎስ ምዕራፍ 22 ከቁጥር 1 እስከ 14 የተናገረው ምሳሌ አለ። ጥሪ የተደረገላቸው ባለመምጣታቸው ንጉሡ በጣም ተቆጣ። ስለዚህም የግብዣው ታዳሚዎች እንዲሆኑ መንገደኞች ሁሉ መጥተው ከግብዣው እንዲካፈሉ፣ እንዲበሉና እንዲጠጡ ጥሪ አደረገ። ዛሬም ቢሆን ወገኖቼ፣ በጌታችን በኢየሱስ ክርስቶስ ያለውን ደህንነት እንዲቀበሉ ለመላው ዓለም ለመላው ሕዝብ የወንጌሉ ወይም በወንጌሉ አማካይነት ጥሪ እየተደረገላቸው ነው። የእግዚአብሔር ስጦታና ልግስናም ያለበት ገበታ ነው። ብስቱ እንደ ፈጣሪነቱ እግዚአብሔር ሰዎችንም እንስሳትንም ይመግባል። ውድ አድማጬ ሆይ እመነውም፣ አትመነውም፣ በየዕለቱ ከእግዚአብሔር ማዕድ እየተመገብክ ነው። ይህን እውነት ተገንዘበው፣ ስለ መልካም ስጦታው እግዚአብሔርን የሚያመሰግኑ ግን ምንኛ ጥቂቶች ናቸው። ዘወትር የሚመግበንና የሚለግሰን ወደድንም ጠላን እግዚአብሔር ነው። ይህ ማዕድ ስለ ጌታ እራትም የሚናገር ነገር አለው። ይህን ሥርዓት ያደረገው በመስቀል ላይ ከመሞቱ በፊት ራሱ ጌታ ኢየሱስ ክርስቶስ ነበረ። ሥርዓቱ የምዕመናን ማዕድ ነው። የገጽ ብስት ክርስቶስ የአማኙን መንፈሳዊ ሕይወት አጽንቶና ደግፎ የሚያቆም እንደሆነ የሚያመለክትም ምሳሌ ነው። ተመልከቱ። የገጹ ብስት ክርስቶስ የአማኙን መንፈሳዊ ሕይወት የእኔና የእናንተን ማለት ነው አጽንቶና ደግፎ የሚያቆም እንደሆነ የሚያመለክት ምሳሌ ነው። ይህን ማዕድ ወይም ጠረጴዛ አንድ ክንድ ርዝመት፣ አንድ ክንድ ስፋት አንድ ክንድ ተኩል ከፍታ አለው። የሚሠራውም ከግራር እንጨት ሲሆን በወርቅ ይለበጣል። እዚህ ላይ የግራሩ እንጨት የሰብአዊነት ምሳሌ ነው። የግራሩ እንጨት የሰብአዊነቱ የሰብአዊነቱ ምሳሌ ነው። ወርቁ ደግሞ የመለኮታዊነቱ ምሳሌ ነው። ወርቁ ደግሞ የመለኮታዊነቱ ምሳሌ ነው። በማዕዱ ላይ አሥራ ሁለት ብስቶች ይቀመጣሉ። ህብስቱና ማዕዱ እንዳንድ ሆኖ ነው የሚነገርላቸው። በዘመናችን የጌታ ማዕድ ስንል ይህንኑ እውነት እያሰብን ነው የምንናገረው ማለት ነው። የምንመገበው ማዕዱን አይደለም። ይሁን እንጂ ማዕዱን ከምግቡ ጋር በተያዘ መልኩ ነው የምናየው። ህብስቱ በየሰንበቱ ይለወጣል። ከማዕዱ የተነሳውን ህብስት ከወይን ጋር ካህናቱ በተቀደሰው ስፍራ ይመገቡታል። ይህ ማዕድ ስለ ክርስቶስ የሚናገረው መናው ስለ ክርስቶስ በሚናገርበት መንገድ አይደለም። ሁለቱም ስለ ክርስቶስ ቢናገሩም በአንድ አይነት መንገድ አይደለም። መና ክርስቶስ ሕይወት ሰጪ መሆኑን ይናገራል። ልብ በሉ መና ክርስቶስ ሕይወት ሰጪ መሆኑን ይናገራል። ይህንንም በዮሐንስ ወንጌል ምዕራፍ ስድስት ቁጥር ሠላሳ ሁለት እርሱ ራሱ ተናግሮታል። እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም ካለ በኋላ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ አይጠማም አለ። የገጽ ብስት ክርስቶስ ሕይወትን ደግፎ የሚያቆም እንደሆነ ነው የሚያመለክተው። የዘላለም ሕይወት ከሰማይ የሚመጣ ስጦታ ነው። መናም ከሰማይ የሚመጣ ነው። መና የሚቀበል ሰው የዘላለም ሕይወት ይቀበላል። ይሁን እንጂ ይህ የዘላለም ሕይወት አጽንቶ የሚያቆመው የሚያበረታውና የሚደግፈው ምግብ ይፈልጋል። የገጽ ብስት ክርስቶስ ሕይወትን ደግፎ የሚያቆምና የሚያበረታ መሆኑንም ያሳየናል። የገጽ ህብስት የሚዘጋጀው ከተፈጨና ካልቦካ እህል ነው። ልብ በሉ የገጹ ህብስት የሚዘጋጀው ከተፈጨና ካልቦካ እህል ነው። ዘሌዋውያን ምዕራፍ አራት ቁጥር አምስትን ተመልከቱ። መልካሙን ድቄት ወስደ አስራ ሁለት ህብስት ጋግር፣ በአንድ ህብስት ውስጥ ከመስፈሪያው ከአስር እጅ ሁለት እጅ ይሁን ይላል። ጌታ ኢየሱስ ክርስቶስ ደግሞ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ታፈራለች ብሏል። ጌታ ኢየሱስ በመከራ ደቋል። በመከራው ሰዓት ኢየሱስ አሁን ነፍሴ ታውቃለች ምን ስላለው፣ አባት ሆይ ከዚህ ሰዓት አድነ እኝ አለ። ነገር ግን ስለዚህ ወደዚህ ምን አልኩ አለ መጣው በማለት ጸለ። ዮሐንስ ምዕራፍ 12 ቁጥር 27ን ተመልከቱ። በዮሐንስ ወንጌል ምዕራፍ ዐሥራ ሁለት ቁጥር 31 እና 32 ደግሞ አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል፣ እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ። ጌታችን ኢየሱስ ክርስቶስ በአዲስ ሕይወት ከመቃብር የተነሣ ምክንያቱም መበስበስ አልደረሰበትም። አማኞችን ደግፎ የሚይዝና የሚያቆም የገጽ ብስት ነው። ኢየሱስ ክርስቶስ ክርስቲያን ከሕያው ክርስቶስ ይመገባል። ስለዚህም ክርስቶስን ማክበርና ማድነቅ ይኖርበታል። ኢየሱስ እኔ የሕይወት እንጀራ ነኝ አለ። አንድ ነገር የሚያድገው በሚመገበው ወይም ከሚመገበው ነገር የተነሳ ነው። ስለ አመጋገብ የሚያወሳ አንድ መጽሐፍ የምትመገበውን ነህ ሲል ይናገራል። ልብ በሉ። ስለ አመጋገብ የሚያወሳ አንድ መጽሐፍ ምን ይላል መሰላችሁ? አንድ ሰው የሚመገበውን ነው ብሎ ይናገራል። ወዳጄ ሆይ አንተ ዛሬ የምትመገበውን ምግብ ያክል ወይም አይነት ያክል ጥንካሬ ይኖርሃል ወይም ድካም ይኖርሃል። ዛሬ ብዙ ክርስቲያኖች ክርስቶስን አይመገቡም፣ ዋናው ችግርም ይሄው ነው። በመንፈሳዊ ሕይወት እንድታድግ ከተፈለገ እርሱን መመገብ ይኖርብሃል። በሁለተኛ ቆርንቶስ ምዕራፍ አምስት ቁጥር አሥራ ስድስት ጳውሎስ ስለ እኛ ከአሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም፣ ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ፣ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። ከክርስቶስ እንመገባለን። ብርታታችን፣ ጥንካሬያችን፣ መቆማችን፣ መቀመጣችን ጥንካሬያችን ሁሉ መንፈሳዊ ጉልበታችን ኢየሱስ ክርስቶስን ስንመገብና በርሱ ስንደገፍ ብቻ ነው። እርሱ ሕያው ነውና እርሱን በመመልከት ሁላችንም እናድጋለን። እርሱን በመመገብ ሁላችንም አዎ፣ በመንፈሳዊ ሕይወታችን እንፋፋለን፣ እናድጋለን። እግዚአብሔር ለዘላለም የተመሰገነ ይሁን። አዎ የምንበላውን በልተንም ደግሞ የምንቆምበትን ጉልበት የሚሆነንን ኢየሱስ ክርስቶስን ልጁን ሰጥቶናልና ከዚህ መንፈሳዊ ማድ እንድንመገብ ዕለት ዕለት እግዚአብሔር አምላካችን ከጸባወቱ ደግሞ ይደግፈን። ጥያቄ ወይም ማስተያየት ቢኖራችሁ በአድራሻችን በዐሥራ ሦስት ስልሳ ስድስት አዲስ አበባ ብላችሁ ጻፉልን። የዛሬው ትምህርታችን እዚህ ላይ ያበቃል። የዚህን ተከታይ ክፍል ደግሞ ጌታ ወዶ ፈቅዶና ለዚያ ቢያደርሰን በሚቀጥለው ክፍለ ጊዜ ይዘንላችሁ እንቀርባለን። አለማየሁ ዳዊት፣ አበበ ከበደ ወርጌ ነው። ሰላም።